የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ጤና ስጥልኝ የጋቢና ቪኦኤ አድማጮች የዛሬ ረቡ ጥር 27 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል በምሽቱ ከያዝንላችሁ ጥንቅሮች መካከል ያየነው የተደራጀ ከጠበቅነው በላይ የተደራጀና ለፖለቲካ አላማ እና አንዳንዴ ለገንዘብ ኦፍኮርስ የገንዘብም ፖለቲካውም ሁለቱም ተመጋጋቢ ናቸው። አላማ ተብሎ የተደራጀ መሆኑ ነው። በጣም ከጠበቅነው በላይ የሆነብን። የሰማችኋቸው የጥላቻና የሐሰት ንግግር ረቂቅን በተመለከተ ያነጋገርናቸው የመብቶችና ብልጽግና ዴሞክራሲያዊ ማዕከል ዳይሬክተር አቶ በፍቃዱ ኃይሉን ነው። አብረውን ያመሻሉ። ሶስት ሲጋራት በነጠላ መሸጥ አይቻልም። ይሄ ምን ማለት ነው? ነጠላ አንድ ሲጋራ፣ አንድ ሲጋራ ስጠኝ ብሎ ለመሸጥ አይቻልም ማለት ነው። የትንባሆ አጠቃቀምና ስርጭትን በተመለከተ የኢትዮጵያ ሕግ ምን ይላል በሚል የሕግ ባለሙያውን አቶ ሊቁ ወርቁንም አነጋግረናል። እሳቸውን ነበር የሰማችሁት። በሌላ በኩል በማላዊ በሰው አልባ በራሪ መሳሪያ ወይም ድሮን ምህንድስና ስልጠና እየወሰደች አለች ወጣት ሴትም ይዘናል። አሜሪካን ሴንተር ወመዘክር ላይ በየስት የሚገኛለን ኤሮስፔስ ክለብ አለን እዛ፣ እና ከተለያዩ ተማሪዎች አሉ ኢንፎርማል የሆነ ሚቲንግ እናደርጋለን። የተገናኘነው ከሃይስኩል ተማሪዎች ጋር። ሊዲያ ረዘነ ናት። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። አብራችሁን አምሹ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለን። በቅድሚያ ግን ከአለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል። አመሰግናለሁ ኤደን። ትናንት ማክሰኞ እኩለ ሌሊት ገደማ አዲስ አበባ ውስጥ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሶስት ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። አንዳንድ ነዋሪዎች ለአሜሪካ ድምፅ እንደተናገሩት ግጭቱ በጸጥታ አካላትና በስፍራው በነበሩ ሰዎች መካከል የተቀሰቀሰው በአካባቢው ለሃይማኖታዊ ተግባር የታጠረ ቦታ ምክንያት ነው። የአዲስ አዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በፌስቡክ ገጻቸው በግጭቱ የሰዎች ህይወት መጥፋቱ እንዳሳዘናቸው ገልጸው የጥፋቱን አካላት በህግ እንደሚጠይቅ ያጠፉ አካላትን በህግ እንደሚጠይቁ ተናግረዋል። ቪኦኤ በትክክል የተፈጠረውን እንዲሁም የደረሰውን ጉዳት ለማጣራት ለፌዴራል ፖሊስ ህዝብ ግንኙነት ክፍል ቢደውልም ጉዳዩን በተመለከተ የአዲስ አበባ ከተማ ፖሊስን ማነጋገር እንዳለበት ተነግሮታል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለተደጋጋሚ የስልክ ጥሪዎች ምላሽ አልሰጡም። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የተመሠረተውና በመወሰኛ ምክር ቤቱ ክስ ሰሚ ሸንጎ ሲደመጥ የሰነበተው ክስ ሂደት ዛሬ ረቡዕ ይቋጫል። ፕሬዚዳንቱ ስልጣናቸውን ያላግባብ ተጠቅመዋል፣ ያስተዳደራቸውን አባላት ከዩክሬን ጋር ስላደረጉት ግንኙነት ለምክር ቤት መርማሪ ኮሚቴ የምስክርነት ቃል እንዳይሰጡ አዘዋል ተብለው ነው የተከሰሱት። ዛሬ መወሰኛ ምክር ቤቱ በጉዳዩ ላይ ድምፅ ይሰጣል። ፕሬዚዳንቱ ከተከሰሱባቸው ጥፋቶች ነጻ እንደሚሆኑ ይጠበቃል። በሌላ የዩናይትድ ስቴትስ ዜና ተመሰቃቅለው ካመሸው የአይዋ ክፍለ ግዛት የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩ መረጣ እስካሁን በወጡ ከፊል ውጤቶች መሠረት የቀድሞው የኢንዲያና ሳውዝ ቤንድ ከተማ ከንቲባ እና የቨርመንቱ ሴናተር በርኒ ሳንደርስ እጅግ በተቀራረበ ድምፅ ተጣምደዋል። ከ41 ተወካዮች ድምፅ ፔት ቡጅጅ 26.8 ሳንደርስ 25.2 ከመቶ አግኝተዋል። የማሳችስቴስ ሴናተር ኤልዛቤት ዋረን፣ የቀድሞው ምክትል ፕሬዚዳንት ጆ ባይደን፣ የሚኔሶትዋ ሴናተር ኤሚ ክሎብሃር ይከታተላሉ። ይሁን እንጂ ከስካሁን የገባው የድምፅ ውጤት ከ71 ከመቶ ቀበሌዎች የተቀረው 29 ከመቶ ውጤት መቼ እንደሚደርስ ግልጽ አይደለም። ኤደን ለአሁኑ ያሉኛ አጫጭር ዘገባዎች እነዚህ ናቸው። ወደ አንቺ ልመልስ። ሀብታሙ ስዩም ለዜናዎቹ በጣም እናመሰግናለን። የጋቢኗ ግዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ቀዳሚው የዕለቱ ርዕሳችንን እናስደምጣችሁ። ጠቃኝ መሆኑን የመብቶችና ዴሞክራሲ ብልጽግና የተባለ ድርጅት በጥናት አረጋግጫ። የተዛቡ መረጃዎችና የጥላቻ ንግግሮች ስርጭቶች ሀገር አቀፉ ምርጫ በሚካሄድበት ወቅትም ሊጨምሩ እንደሚችሉም ድርጅቱ ጠቁሟል። ሴንተር ፎር አድቫንስመንት ኦፍ ራይትስ አንድ ዴሞክራሲ በአህጽሮት ካርድ ወይንም በአማርኛ አጠራሩ የመብቶችና የዴሞክራሲ ብልጽግና ማዕከል በኢትዮጵያ እንደሚካሄድ የሚጠበቀውን ምርጫ 2012ን ከተዛቡ መረጃዎችና ከጥላቻ ንግግሮች ስርጭት መከላከል ያስፈልጋል በሚል ዓላማ ለስድስት ወራት ሲያካሄድ የቆየውን ጥናት ለመገናኛ ብዙሀን ባለሙያዎች አቅርበዋል። የተዛቡ መረጃዎችና ወይም የጥላቻ ንግግሮችን በተለይም ከማኅበራዊ መገናኛዎች አጠቃቀም ጋር እየተበራከቱ የመጡ ችግሮች ናቸው ያለው ማዕከሉ በተለይም ከምርጫ ጋር በተያያዘ በዓለም አቀፍ ደረጃም ቢሆን የተዛቡ መረጃዎች የምርጫ ኃይሎቶችን እስከ መቀየር እየደረሱ መሆናቸውን ያስገነዝባል። ይህንንም የተለያዩ ምሳሌዎችን እየዘረዘረ ያስረዳል። ቪኦኤ የመብቶችና የዴሞክራሲ ብልጽግና ማዕከልን ዳይሬክተር አቶ በፈቃዱ ኃይሉን በዚህ ጥናታችሁ በኢትዮጵያ ያልጠበቃችሁት ግን እውነት ሆኖ ያገኛችሁት አዲስ ነገር ምንድን ነው የሚል ጥያቄ አንስቶላቸው ነበረ። ያልጠበቅ ነው የሚባለው መጀመሪያ ላይ ቅኝቱ ስንጀምር በጣም ራንደም ወይም ዝም ብሎ የተዘባረቀ የጥላቻና የአስተኛ መረጃ ስርጭት ያለ መስሎን ነበር። ነገር ግን እየቃኘን በመጣን ቁጥርና ና ይሄ ከየት ነው የጀመረው ለምንድን ምናምን እያለን እርስ በርስ የጥላቻ ንግግሮቹና የተዛቡ መረጃዎቹ ያላቸውን ግንኙነት ስንመለከት ያየነው የተደራጀ ከጠበቅ ነው በላይ የተደራጀ እና ለፖለቲካ አላማ እና አንዳንዴ ለገንዘብ ኦፍኮርስ የገንዘብም ፖለቲካው ሁለቱም ተመጋጋቢ ናቸው፣ አላማ ተብሎ የተደራጀ መሆኑ ነው በጣም ከጠበቅ ነው በላይ የሆነብን እና ደግሞ ሌላው አሳሳቢ ና አስደንጋጭ ማለትም ከዚህ ሙሉ ለሙሉ የጸዳ እና በአንድም በሌላ መንገድ የተዛቡ መረጃዎችን የማያሰራጭ ቡድን ከሞላ ጎደል በእኛ ግኝት የለም ማለት ይቻላል። ሆን ብለው በተለይ ሆን ብለው የሚያሰራጩት ጥቂት ቡድኖች ናቸው፣ ጥቂት ቡድኖች ናቸው። ግን እነዛ ጥቂት ቡድኖች ከአንድ ቡድን ብቻ አይደለም የሚወጡት፣ ከዛም ከዚኛውም እና ኢቨን በመንግስት መዋቅር ውስጥም ያሉ አካሎች አሉበት። እነዛን መረጃዎች፣ የተዛቡ መረጃዎች ሆነ ብለው አውጥተው ከእንደገና ለማህበራዊ ሚዲያዎች እየሰጡ መረጃ ቲፕ በማድረግ ስም የተዛቡ መረጃዎች እንዲነዙ በማድረግ ስራ ላይ ናቸው። አቶ በፈቃዱ ኃይሉ ማዕከሉ ያደረገውን ጥናት ሲያብራሩ እንዳሉት የተዛቡ መረጃዎችንም ሆነ የጥላቻ ንግግሮችን የሚያሰራጩት አካላት የተለያዩ ዓላማዎች ሊኖራቸው ይችላሉ። ይሁንና ዋና ዋና ናቸው የሚባሉት የፖለቲካ ግብን ማሳካትና የገቢ ምንጭ መሆናቸው ነው። በአሁኑ ሰዓትም ይህ ተግባር የብዙ ሰዎች መተዳደሪያ እስከ መሆን ደርሷል ያሉት የማዕከሉ ዳይሬክተር በግለሰብ ደረጃ ማዕከሉ ሊጠቅሳቸው የሚችል ሰዎች እንዳሉም ተናግረዋል። የጥላቻ ንግግሮችና የተዛቡ መረጃዎች ስርጭት የሚበራከቱባቸው የተለያዩ ወቅቶች አሉ የሚሉት አቶ በፈቃዱ በተለይ የተለያዩ በዓላት ሲከበሩ፣ የፖለቲካ ፓርቲዎች ወይንም ሌሎች ቡድኖች የገቢ ማሰባሰቢያ ሲያካሄዱ፣ ወይም ደግሞ በምርጫ እንዲሁም ውሳኔ ሕዝብ በሚካሄድበት አጋጣሚ ሊሆን ይችላል ብለዋል። ይህንንም ተጨባጭ ነው ባሉት ምሳሌ አስረድተዋል። የሲዳማ ሪፈረንደም ጊዜ ብዙ የሀሰተኛ መረጃዎች አይተናል። አንዳንዶቹ በስተት፣ አንዳንዶቹ ባለማወቅ በችኩልነት ዜና ቶሎ ለመስበር ነው። ሌሎቹ ደግሞ ምንም ያልተከሰተ ለምሳሌ፣ በሀዋሳ ለሲቪክ ማህበራት ሊሰጥ የነበረ ስልጠና በተደራጁ ወጣቶች ለአንድ ሰዓት ያክል ተረበሸ የሚለው እኔ ራሱ በአካባቢው ነበርኩኝ። እዛ ሲቪል ማህበራቱ መካከል ነበርን። እኛም እንታዘብ ስለነበረ ምንም ነገር አልነበረም። ነገር ግን ይህንን እንትን ብለው ሰማንያ ሺህ ያክል ቪው ካገኘ በኋላ ነው ዜናውን እኛ ራሱ ያገኘ ነው ማለት ነው። እና ዜናውን ለማጣራት ስንሞክር እየተቀጣጠለ እየተቀጣጠለ የመጀመሪያውን ሰው አግኝተናል። ግን የመጀመሪያው መረጃ ሰጪ የምርጫ ቦርድ ተቀብሎኛል እንትን እንደ ዘጋቢነት ከኢዚያ ነው የተላኩት ብሎ በሀሰት የተናገረ ሰው እንደሆነ ደርሰንበታል። ዞሮ ዞሮ ለሆነ አላማ ሌሎችን እያሳሳቱ እዛ በቦታው እንዳሉ እያስመሰሉ መስጠት በጣም ስትራቴጂ ሊሆን እንደሚችል አመላካች ነው ብለን እናምናለን። ይህ ማለት ነው። የተዛቡ መረጃዎችንና የጥላቻ ንግግሮችን ስርጭት ለማስቆም የሚበጀው የትኛው መንገድ ወይንም ብልሃት ነው? ህግ ማውጣትና ተግባራዊ ማድረግ፣ እነዚህ መረጃዎችና የጥላቻ ንግግሮች እንዴት እንደሚፈጠሩና እንደሚስፋፉ ህዝቡን ማስተማርና የመሳሰሉ እርምጃዎች እንደ መፍትሄ ሊቆጠሩ ይችላሉ። በአቶ በፈቃዱ አመለካከት ሊተኮርባቸው የሚገባቸው መፍትሄዎች ግን ሁለት ናቸው። መንግስት ሁልጊዜም ግልጽ መሆን አለበት፣ ግልጽ የማይሆኑ ባለስልጣናቶችን ደግሞ ተጠያቂ ማድረግ አለበት። አለበለዚያ አሁን እንደምናየው መረጃዎች በተዛቡ እርስ በርስ የሚጋጩ በሆኑ ቁጥር በተዘጉ ቁጥር ኮንስፓይረሲ ወይም ደግሞ ሴራ ትንታኔዎች ያብቡና መግባባት እንደ ህዝብም ይሁን እንደ ግለሰብ ከግለሰብ ጋር መግባባት የማንችልበት ደረጃ ብዙ ምስቅልቅል ውስጥ ሊዳርገን ይችላል የሚል ስጋት ስላለን ነው። መንግስት ግልጽነት ነው፣ አንደኛ ሚዲያውን ነጻ አድርጎ መተውም አለበት። ያ በደንብ ሚዲያው መስራት አለበት። ሌላው ምንድን ነው? ጋዜጠኞች እና ሚዲያዎች የፋክት ቼኪንግ ስራ ወይም ሀቅ ማረጋገጥ ስራ በሰፊው መስራት አለባቸው። ያንን እየሰሩ አይደሉም ብለን እናምናለን። ሲቪል ማህበራት የሚሆኑ መንግስትም ይሁን ጋዜጠኞች እና ሚዲያዎች የየራሳቸው የሆነ ኃላፊነት አለባቸው። ያንን በአግባቡ ካልተወጡ ግን በተለይ በሚቀጥለው ምርጫ በቀረበ ቁጥር የፖለቲካ ፉክክሩ እየናረ በመጣ ቁጥር ዜጎች በተዛባ መረጃ የማይገባ ውሳኔ ሊወስኑ ይችላሉ የሚል ስጋት ነው ያለን። በኢትዮጵያ ውስጥ በግለሰብም ሆነ በቡድን ሆነው የጥላቻ ንግግርንም ሆነ የተዛባ መረጃን የሚያሰራጩት በአብዛኛው ከሀገር ውጭ የሚኖሩ መሆናቸውንም ከዚያ ሲብስ ደግሞ ህቡ የሆኑና የራሳቸው ሕልውና የሌላቸው ስሞች እንደሆኑ የማዕከሉ የፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተናግረዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። አድማጮች፣ በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ቀጣዩ ደግሞ ሕግ ነው። ሲጋራ ማጨስ የሚተወውን የጤና ቀውስ በመገንዘብ ኢትዮጵያ አጠቃቀሙና ስርጭቱን የሚመለከቱ ዓለም አቀፍ ድንጋጌዎችን አጽድቃለች። ሀገር አቀፍ ሕጎችንም አውጥታለች። ሀብታሙ ስዩም ከአቢሲን ያለው የሕግ ማስገንዘቢያ ድረገጽ መስራችና የሕግ ባለሙያ አቶ ሊቁ ወርቁ ጋር በሚያደርገው አጭር ውይይት የተያያዥ ጉዳዮችን ያነሳል። አቶ ሊቁ ኢትዮጵያ ከትንባሆ ጋር በተገናኘ ስትተገብርባቸው የነበሩ አሁንም በመጠቀም ላይ ያለቻቸውን ህጎች በመዘርዘር ይጀምራሉ። በመጀመሪያ በሽግግር መንግስት ወቅት ብሔራዊ መድኃኒት ፖሊሲ በሽግግር ጊዜ የወጣ ነው። ግን እስካሁን ድረስ ያለ ነው። አጠቃላይ የሚያወራው ስለ ጤና፣ ስለ ህብረተሰብ ደህንነት፣ ስለ መድኃኒቶች ቢሆንም የቦያኮ እንግዲህ አንደኛው ከዚህ ስለሚገናኝ ከዚህ የፖሊሲ መነሻ የሚጀምረው የኛ ሀገር ህግ ሁለተኛ፣ የሚቀጥለው እንግዲህ የዓለም የጤና ድርጅት ትንባሆ ቁጥጥር አስመልክቶ ያወጣው አንድ ኮንቬንሽን በጣም ብዙ ነገሮች አሉት። ይሄ ኮንቬንሽን ግን ሀገራት ይሄንን ኮንቬንሽን እንዲያደርጉት እና ስራ ላይ እንዲያውሉ ተገቢም የሆነ የጥንቃቄ እርምጃ እንዲወስዱ የሚያስገድድ ነው። ኢትዮጵያም በአዋጅ ቁጥር ስምንት ሀያ ሁለት ይህንን የዓለም የጤና ድርጅቶችን ትንባሆ ቁጥጥር ማዕቀፍ አጽድቃለች። ምክንያቱም ትንባሆ ቁጥጥር ጋር በሚገናኝ መመሪያ ቁጥር ሀያ ስምንት ሁለት ሺ ሰባት የትንባሁ ቁጥጥር መመሪያ እንይል አለን። ትኩረታችንን የኢትዮጵያ ምግብ መድኃኒትና ጤና ክብካቤ አስተዳደር ወደ ወጣው የትንባሁ ቁጥጥር መመሪያ ቁጥር ሀያ ስምንት ሁለት ሺ ሰባት እስቲ እንመልስና ትንባሁ በፍጹም መጨስ የለባቸውም የሚላቸው ቦታዎች አሉ። በመሰረታዊነት ሶስት ቦታዎችን ይከለክላል ከትንባሁ ጋር ተያይዞ መጀመሪያ ትንባሁ ትንባሁ የሚለውን ትርጉም ይሰጥና የትንባሁ ምርት ብሎ ትርጓሜ ይሰጥና በህዝብ ቦታዎች ህዝብ ቦታዎች የሚለውን ይተረጉማል። የስራ ቦታዎች እና በህዝብ መጓጓዣ የሲጋራ ማጨስ የተከለከለ ነው። አዎ እንግዲህ የትንባሆ ውስጥ ትንባሆ ተብሎ ከሚታወቁት ውስጥ በማጨስ በማሽተት በማኘክ በተለያዩ መንገድ ሊመረቱ ይችላሉ። ሲጋራ የሚለው እንግዲህ በመሳብ በመሳብ ማጨሰን የሚመለከተውን ነው ብሎ በግልጽ ይመለከታል የሕጻናት መጫወቻ ቦታዎች፣ ለሕጻናት አገልግሎት የሚሰጡ ቦታዎች፣ መዋል ሕጻናት የትምህርት ተቋማት፣ ማንኛውም ሕጻናት የሚሰበሰቡበት ቦታ፣ የወጣት ማዕከላት ለመሳሰሉ የቅጥር ግቢዎች ማጨስ የተከለከለ በሚጠባቢያ ና በሚታጠቢያ ቦታዎች፣ ምግብ ቤቶች፣ በሆቴሎች፣ በምሽት ክበቦች፣ በካፌዎች፣ በመዝናኛ እንግዲህ ብዙ ወጣቶች ወጣቶች ጋር የተገናኘ የህዝቡ ርት ማዘውተሪያ ቦታዎች ላይ ሲጋራ ማጨስም ይከለክላል መምሪያው ማለት ነው። ትንባሁ የሚሸጥበት ሁኔታ ላይም ስለ ወጣው ገደብ እንወያይ። በርካታ አድማጮች ይህን ድንገት አያውቅ ይሆናል። ሲጋራ ለማጨስ እድሜው የፈቀደ ሰው በችርቻሮ መግዛት አይፈቀድለትም። በቀጥታም ይሁን በተዘዋዋሪ ነው የሚለው ከአስራ ስምንት አመት በታች ለሆኑ ማናቸውም ሰዎች መሸጥ አይተከለከለም ገዚጋ ተያይዘው እንግዲህ በሽያጭ የተከለከለው ሌላ በአካል ካልተገናኙ ግልጽ ለግልጽ ካልተገናኙ በኦንላይን ማስተዋወቅም መሸጥም ከዚህ ጋር የተከለከለ ነው። አንደኛው የከለከለ ይህንኛው ነው። በአካል መገናኘት አለበት ወይም መተያየት አለበት መሽያጭ ማለት ሌላኛው እንግዲህ ሲጋራን በነጠላ መሸጥ አይቻልም የሚለው ነው። ይሄ አብዛኛው አንተ ቅድም ካነሳኸው ጋር ብዙ ሰዎች ላይም ኮንፊውዥን ያለ ነው መከልከሉን የሚያቁጥ ሲጋራ ሊሸጥ የሚችለው ይላል መመሪያው፣ አንደኛ የሲጋራው ወይም የትንባሆው ቁጥር ወይም ክብደት የተያዘ ባልተከፈተ ፓኬት ወይም ማሸጊያ ነው ተብሎም። ስለዚህ ይሄ ምን ማለት ነው? ነጠላ አንድ ሲጋራ አንድ ሲጋራ ስጠኝ ብሎ ለመሸጥ አይቻልም ማለት ነው። ሻጩም ነጠላ ሲጋራ መሸጥ አይችልም ማለት ነው። ይሄ በግል የተከለከለ ነው። ነጠላ ማለት በሲጋራ ፓኬት ውስጥ ከሚገኙ ሲጋራዎች ውስጥ በቁጥር አንዷን የሚገልጽ መሆኑን መመሪያው በግልጽ ያመለክታል። ስለዚህ አንድ ስጠኝ ወይም ሁለት ለብቻዋን በነጠላ ለመሸጥ አይቻልም። አቶ ሊቁ ህጉ ይሄን ይበል እንጂ ዛሬም በኢትዮጵያ ጎዳናዎች ላይ ሲጋራ በተናጠል ና በችርቻሮ እየተሸጠ መሆኑ ሲታይ የመተግበሩ እውነታ ላይ ጥያቄ እንደሚያጭርም አክሏል። አቶ ሊቁን እንግዲህ በአድማጮቻችን ስም እናመሰግናለን። እስቲ አድማጮች እዚህ ጋር በሙዚቃ ዘና ብለን እንመለስ። እንግዲህ አድማጮች በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ቀጣዩ ደግሞ ሴቶች በጋቢና ነው። ለዛሬ በማላዊ የድሮን ቴክኖሎጂ እያጠናች ያለችው ሊዲያ ረዘነን ይዘናል። ሊዲያ ገና በልጅነቷ በሕዋ ፍቅር የተለከፈች የሕዋ ሳይንስና የበረራ የበራሪ አካላት መሀንዲስ ናት። አሁን ላይ በማላዊ በሚገኘው ከአፍሪካ የተውጣጡ ወጣቶች እየተሳተፉበት ያለው የድሮን ማለትም የሰው አልባ በራሪ ቴክኖሎጂ ተቋም ውስጥ ድሮን መገጣጠም እየተማረች ትገኛለች። ስለተሞክሮ ተሞክሮዋ ዛዋ ለጋቢና ቪያ ጫውታለች፣ እንደሚከተል ይሰማል። እኔ አዲስ አበባ ነው ተወልጄ ያደኩት። ልክ አስረኛ ክፍል ስደርስ አያሌው የፋልከን ዳይሬክተር ነው እና ሁለት ተማሪ ስኮላርሽፕ መስጠት እንደሚችል ኦፖርኒቲ ሲሰጠው አንደኛው ለአስረተኛ ክፍል ተማሪ ጎበዝ የሚባለው ሊሰጠ፣ ሁለተኛውን ደግሞ ለእኔ ታስረኛ ክፍል ሰጠኝ ማለት ነው። ማትሪክ ተፈተንኩና ከዛ በኋላ የገባሁበት ዩኒቨርሲቲ በኤነርጂ ሲስተም ኢንጂነሪንግ ነበረ የገባሁት የኃይል አቅርቦትን ህንድስና የሚባል ፊልድ ነበር። በጣም ኢንትረስትድ የነበርኩት በስፔስ ስፔስ የተያያዘ ነገር ስለነበረ ለማፈላለግ ጀመርኩ ዩኒቨርሲቲዎች እና ቻይና ያገኘው ኤሮናቲካል ኢንጂነሪንግ ማለት ነው። ኤሮናቲካል ኢንጂነሪንግ ማለት የሚበር ነገር የሚያጠና በህዋ ላይም ሊሆን ይችላል፣ አለማችንን ውስጥ ሊሆን ይችላል ማለት ነው። የዛሬ ሶስት አመት ከቻይና ትምህርቷን ስትጨርስ ኢትዮጵያ መታ ለመስራት በመወሰኗ እንደተመለሰች የምትናገረው ሊዲያ፣ እንደው ይህንን አይነት ትምህርት ተምረሽ ምን አይነት ስራዎችን ለመስራት አስበሽ ነው ወደ ኢትዮጵያ የተመለሹ? ስል ጠየኳት። እውነት ለመናገር ምንም አይነት ነገር ይኖራል ብዬ አላሰብኩም ነበር። ግን ባለኝ እውቀት ብዙ ቴክኖሎጂ ሴክተሮችን ከድሩ ጀምሮ አቅ ነበርና እና አንደኛው ደግሞ የኢትዮጵያ ስፔስ ሳይንስ ሶሳይቲ የሚባለው ከህጻን እዚህ ጀምሮ እንትን ነበረ። ስለዚህ ዲፋ ናገራቸው በሰዓቱ ሪክሩት እያደረጉ እንደነበር እና ትልቅ ፕሮጀክት ላይ መስራት የሳተላይቱን ፕሮጀክት ማለት ነው። በዛም ተፈተንኩኝ፣ ኢንተርቪውንም አለፍኩኝ። እኔና ሀያ አስራ ዘጠኝ ሌሎች ኢንጂነሮች ሆነን አንድ ላይ ተቀጠረ ለሳተላይት ፕሮጀክቱ ማለት ነው። እዛ ከዛ ጊዜ ጀምሮ እስከ አሁን ዳሳስ ድረስ በሱ ፕሮጀክት ላይ እየሰራ ነበረ። እዛ ተቀጥሬ ማለት ነው። በመሀል ምናለ ቻይና አብረን ነበረ፣ ከቻይና ጋር ኮላቦሬት አድርገን የሰራ ነው። ብዙ ትሬኒንጎችን ሰጠኛ። በግሌ ደግሞ ካምፓኒ ብሬስፖንሳርጎኝ፣ በግሌ ደግሞ ተወዳደሬ ራሻ ሄድኩኝ። ለተወሰነ ያህል ጊዜ ቆይቼ ተመለስኩኝ። ሊዲያ አዲስ አበባ ወመዘክር ውስጥ በሚካሄደው የአሜሪካን ሴንተር ውስጥ የኤሮስፔስ ክለብ መስርታ፣ ምንም እንኳን ኢትዮጵያ ውስጥ ይህን መሰል ትምህርት ባይኖርም ወጣቶችን እንዲመራመሩ ታበረታታለች። ከዛ በኋላ ቮለንተሪ የምሰራቸው ሌሎች ኢትዮጵያ ስፔስ ሳይንስ ሶሳይቲ አምስት ኪሎ ያለውና ሌላ ደግሞ አሜሪካን ሴንተር አሜሪካን ኤምባሲሰ ወመዘክር ላይ ባይ ውስጥ የሚገኛለን ኤሮስፔስ ክለብ አለኝ። እዛ ከተለያዩ ተማሪዎች አሉ ኢንፎርማል የሆነ ሚቲንግ እናደርጋለን እየተገናኘን ከሀይስኩል ተማሪዎች ጋር። ምንድነው ላይክ አይ ቲንክ ሁሉም ሰው ምንድነው ሰማይን ሲያይ ምን አለ ብሎ መጠየቁ አይቀርም? እና ምን አይነት ነገር አለ ብሎ ማለት ነው፣ ሰማይ ላይ ምን አይነት ነገር አለ ብሎ መጠየቁ አይቀርም። እኔ ደግሞ ከህጻነት የጀምሮ ፋሲሊቲ ያደረገኝ ነበረ። እሱ ለአሁን ለምሳሌ ለአባት ለሚጠይቀኝም ሰው ሳድግ ተመራማሪ መሆን ነው የምፈልገው የህዋ ተመራማሪ መሆነው ፈልገው ነው የምላቸው የነበረው እኔ ያለፍኩበት ሁኔታ ነግራቸዋል። በጣም ሚሽፍት ናቸው በእኔ ፊልድ ማለት ነው ቀላል አይደለም እውነት ለመናገር እንትን ለማድረግ ብዙ ነገሮችን መተው አለብሽ አንቺ የምትፈልጊ ነገር ላይ ለመድረስ ስትፈልጊ ግን ቢሆንም ደግሞ ፌዝ ግን አስፈላጊ ነው ይሆናል ብሎ እኔ እኔ ኤሮናቲካልን መርቄ ስገባ ማንም ሰው የሚያውቀው እንኳን አልነበረም። እስክመረቅ ድረስ እራሱ ማለት ነው አይደለም ተመርቄ ራሱ ለሰዎች ይሄን የተማርኩት ብዬ ኤክስፕሌን ማድረግ አለብኝ፣ ትምህርት እንደሆነ ማለት ነው። ለዛም ነው የአሜሪካን ሴንተር ኤርስፔስ ክለብ የሚለውን ነገር ምናምን ኢኒሺየት ማድረግ ያሰብኩት። ምክንያቱም ያለው ነገር ብዙ ሰው አያውቀው፣ ኢቨን እውቀት ያላቸው ሰዎች ተች ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ፣ ማለት በፍጥነት ሬጉሌሽኑን አውጥቶ አክቹዋሊ ካምፓኒዎች እዚህ እንዲሰሩ ማድረግ ይቻላል። ሊዲያ አሁን ላይ ማላዊ በሚገኝ የአነስተኛ ሰው አልባ በራሪዎች ምህንድስና ወይም ድሮን ቴክኖሎጂ ትምህርት ቤት ውስጥ ድሮን ጥገና እያጠናች ትገኛለች። ይህ መንገድ ቀላል ባይሆንም ወደ ኢትዮጵያ ስትመለስ ግን በጣም ሰፊ የሆነ እቅድ ማእሻ ከትሰኝና በድሮን የሕክምና መሳሪያዎችና የጤና ናሙናዎችን ለማንቀሳቀስ ከሚሰራ ድርጅት ጋር አብራ ለማስራት እቅድ መያዟንም ትናገራለች። ያው ማእሻ የሚባል ፒኤልሲ ያለ ስመለስ እንግዲህ ከነሱ ጋር የመስራት አስባለን። ስመለስ ማድረግ የሚፈልገው ነገር ወይ ኦቶሪቲዎች ሊሆን ይችላል። ኢንፍሉዌንሻል የሆኑ ሰዎችን ማሳየት ነው ምንችል ከሆነ እነዚህ አሁን ባለስልጣናት ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪል አቪዬሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ በፍጥነት ሬጉሌሽን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ስመለስ ደግሞ ሌላ የምንሰራው ነገር ከዩኒሴፍ ከነሱ ጋር ሆነን ኢኒሽት ማድረግ አለብን ነው እንቅስቀሳ ሲደርስ ደግሞ ዩኒሴፍ ሊኖር ይችላል። አፍሪካን ዩኒየን አዲስ አበባ ውስጥም ስለሚገኝ አፍሪካን ዩኒየንም እንጠቀማለን ብለን እናስባለን፣ ኮኦርዲኔት ለማድረግ ማለት ነው። እንደዛ የሚል ነገር ነው ያወራነው ከዩኒሴፍ ጋር ማለት ነው። እንግዲህ ሊዲያ ጥሩ ልምድ ቀስማ እንደምትመለስና ሀሳቦቿ እንደሚሳኩላት ተስፋ እናደርጋለን። አሁንም እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ በምናቀናው ነው። ቅድም በዜና ላይ ወደ ሰማ ነው። ትላንትና ማክሰኞ እኩለ ሌሊት ገደማ አዲስ አበባ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሶስት ሰዎች ህይወቱን ማለፉን ቀድመን ነገር ናቸዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ አቡነ ማቲያስ የሰጡትን መግለጫ በዚህ ጉዳይ ላይ ተንተርሶ እሱን ሰምተን እንመለስ። በቦሌ ክፍለ ወረዳ አስተዳደር ውስጥ አዲስ መቃንጆ ቤተ ክርስቲያን መሰራቱን መነሻ በማድረግ በአካባቢው ምዕመናንና በከተማው የጸጥታ አካላት መካከል ጥር 26 ቀን 2012 ዓ ም ከሌሊቱ ሰባት ሰዓት ሲሆን በተፈጠረው አለመግባባት የሁለት ሰዎች ህይወት መጥፋቱንና ሌሎችንም የቆሰሉ ሰዎች እንዳሉ አጣሪዎች ካቀረቡት ሪፖርት በማረጋገጣችን በድርጊቱ ከፍተኛ ሐዘን ተሰምቶናል። እንዲህ አይነቱ ክስተት በሚፈጠርበት ጊዜ የግራ ቀኝ ወገኖች በሰከነና በሰለጠነ መንገድ ችግሩን በውይይት መፍታት ሲገባ ወደ ኃይል እርምጃ መገባቱና የሰዎች ህይወት መጥፋቱ ቤተ ክርስቲያኒቱን በእጅጉ አሳዝነዋታል። በመሆኑም የተፈጠረውን ችግርና ጉዳት አስመልክቶ የከተማው አስተዳደርና የጉዳዩ የሚመለከታቸው የመንግስት አካላት ዝርዝር ጉዳዩን በማጣራትና ለተፈጸመው ችግር ተጠያቂ የሆኑትን አካላት ለህግ በማቅረብ ተገቢውን ውሳኔ እንዲያገኙ እንዲያደርግና የወንጀል ምርመራ የማጣራት ሂደቱን አስመልክቶ ዝርዝር ሪፖርት ለህዝቡ ይፋ እንዲደረግ በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። በዚህ ጉዳይ ጋር በተያያዘም የአዲስ አበባ ከተማ መስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማም መግለጫ አውጥተዋል። እንደሚከተለው ይሰማል። ትላንትና ማታ በምሽት ህጋዊም ባይሆን ቦታው በምሽት ግን መፍረስ አልነበረበትም። መንግስት ይህን አቋም አለሁ። ስለዚህ በዚህ ሂደት ተልእኮ የሰጠውንም ሰው ተልእኮ የሰጠውን አመራር ወይም ለህዝብም ይፋ እናደርጋለን። ምክንያቱም እኛ የምናምንበት ህገ ወጥም ቢሆን ራሳቸው ማፍረስ እንደሚችሉ በተደራጀው ኮሚቴ ከዚህ በፊት ይሰሩ ነበር የኦርቶዶክስ ብቻ ሳይሆን የሙስሊምም፣ የፕሮቴስታንትም የተቋቋሚ ኮሚቴ የተደራጁ የተሰሩ ህገወጥ የሆኑ ቦታዎችን ራሳቸው ቆሞ ሲያፈርሱ ነበር። ነገም ያፈርሳሉ የሚል እምነት አለን። ምክንያቱም አንዱ የተስማማ ነው። መንግስት የሚገባቸውን ይሰጣቸዋል፣ የማይገባቸውን ደግሞ ራሳቸው ያፈርሳሉ የሚል እምነት ስለተያዘ ማለት ነው።

አድማጮች እንግዲህ እዚ ላይ ፕሮግራማችንን አጠናቀን ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪዮ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አድርሱን። ጋቢና ቪዮ አትቪዮ ኒውስ ዶት ኮም ብላችሁ የኢሜይል አድራሻችንን ተጠቀሙ። ጋቢና ቪዮ ብላችሁም የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ደውሉና መልእክት አስቀምጡልን። ደርሰናል። ኤደን ገረመው አብሬያችሁ ነበርኩ። መልካም ምሽት። sagalee ameerikaati. raadiyoon sagalee ameerikaa wixataa qabe hanga jimaataatti galgala keessaa sa'a lamaaf olakkaa jalqabe hanga sa'a sadiitti meetir baandii digdamii soddomii tokko irratti waashintan dc irraa kadabarsu sagantaa afaan oromoo amma jalqaba.